ኢትዮጵያ በአሁኑ ጊዜ የቆዳ ምርቶችን በተመለከተ በምሳሌነት ይጠቀሳሉ ከሚባሉ ሀገሮች መካከል መግባቷን በመንግስታቱ ድርጅት የአፍሪካ ኢኮኖሚ ኮሚሽን አንድ ኃላፊ አስታወቁ። በሁለተኛው የድርጅቱ የኢኮኖሚ ዘገባ መሰረት ለመልካም የኢኮኖሚ ልማት ፖሊሲዎች ወሳኝ መሆናቸውንም ገልጸዋል። ዘጋቢያችን መለስካቸው አማሃ ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከል ዛሬ ይፋ የተደረገው የሁለት ሺህ አስራ ሦስቱ የአፍሪካ ኢኮኖሚክ ዘገባ ዋናው መልእክት ከአፍሪካ የተፈጥሮ ምርቶች ከፍተኛ ውጤት ማግኘት እንደሆነ ያጠቃልልና ቁልፍ መልእክቶች ናቸው ያላቸውን ይተነትናል። ከእነዚህም መካከል አፍሪካ በማደግ ላይ ብትሆንም የኢንዱስትሪ እምቅ ሀብቷን ሙሉ በሙሉ በስራ ላይ መዋል እንዳለባትና በተፈጥሮ ምርቶቿ ላይ የተመሠረተ ሰፊ የኢንዱስትሪ ዝርጋታ ማከናወን ቀዳሚ ነው የሚሉት ይገኙባቸዋል። ለዚህ ሁሉ ግን ዋናው መሠረትና ቅድሚያ ያለው ጉዳይ ፖሊሲ መሆኑን በአፍሪካ ኢኮኖሚክ ኮሚሽን የትንበያ ክፍልና የማክሮ ኢኮኖሚክ ዘርፍ ኃላፊ ሚስተር አደም አል ሂራይካ አስገንዝበዋል። ከዘገባው እንዳገኘ ነው። የኢንዱስትሪዎችን የግንባርና የኋሊዮሽ ቁርኝቶች በማበልጸግ የእሴትን መጨመር ሂደትን ለማራመድ ዋነኛ የውጤታማነት ታሳቢዎች እነማን እንደሆኑ መረዳትን ይጠይቃል። በሉላዊው የእሴት ሰንሰለትም የት እንደሚገቡ መገንዘብን ይጠይቃል። ያ ደግሞ ፖሊሲን ውጤታማ ለማድረግ የኢንዱስትሪ ፖሊሲዎችንና ዘላቂና የረጅም ጊዜ የልማት እቅድን ይጠይቃል። በዚህ ረገድ በኢኮኖሚክ ዘገባው ለናሙና ጥናት ከተወሰዱ ሀገሮች መካከል የኢትዮጵያንና የግብፅን ተመክሮ አንስተዋል። አንዳንድ ሀገሮች የኢኮኖሚያቸውን ስብጥር በመጨመር እና እሴትንም በመጨመር የተፋጠነ እድገት እያሳዩ ነው። በኢትዮጵያ በቆዳ ምርት ረገድ ጥሩ ምሳሌ አለን። በጣም አንጸባራቂ ምሳሌ በግብፅ የጨርቃጨርቅ ምርት አንጻራዊ በሆነ መልኩ ተወዳዳሪ ሆኖ የሚገኘው በብዙ ሀገሮች ተመሳሳይ ኢንዱስትሪዎች እየተዘጉ ባሉበት ወቅት ነው። አደም አልሂራይካ ደጋግሞ ዘገባውን በመጥቀስ እንደተናገሩት ቁርጠኛና ለኢኮኖሚ እድገትና ልማት የቆመ መንግስት እንዲዳሉ ውጤታማ እርምጃዎች ትልቅ ድርሻ አለው። በኢትዮጵያ ኢንዱስትሪ ሚኒስቴር የሚኒስትር ዴኤታው አማካሪ አቶ አህመድ ኑሩን በነጻ ገበያ ኢኮኖሚ ስርዓት የመንግሥት በኢኮኖሚ ውስጥ ተሳትፎ ድንበሩ ከየት እስከ የት ነው የሚል ጥያቄ አንስቼባቸው ነበረ። በእኛ በኩል በግልጽ አስቀምጠናል። ኢትዮጵያ የምትከተለው አቅጣጫ የግሉ ክፍለ ኢኮኖሚ የሚሰራው ነገር እስከሆነ ድረስ መንግሥት እዛ ውስጥ አይገባም ነው። መንግሥት የግሉ ክፍለ ኢኮኖሚ የተሻለ ውጤት እንዲያመጣ የበለጠ ተወዳዳሪ እንዲሆን የሚያስችለውን ስራ መስራት ብቻ ነው። ከዚህ አቅጣጫ ፖሊሲ መዘርጋት፣ ፖሊሲ ማውጣት፣ የወጡትን ፖሊሲዎች ከወቅታዊ ሁኔታ ጋር እያየ ማሻሻል፣ ትምህርት ማስፋፋት፣ እውቀት ያለው መስራት የሚችል ዜጋ መፍጠር፣ መሰረት ልማት መዘርጋት፣ ኃይል አቅርቦት ማመቻቸት እንደዚህ ነው የመሳሰሉ ነገሮች ነው ስራው። ስለዚህ የመንግስት ሚና እዚህ ላይ ነው። በቆዳው ኢንዱስትሪ ዘርፍ በአፍሪካ ደረጃ እንደ አብነት የተጠራውን በተመለከተም አቶ አህመድ ኑሩ እንዲህ ብለዋል። ከአምስት ዓመት በፊት ከሶስት ዓመት በፊትም ማለት ይቻላል ኢትዮጵያ የምትታወቀው በዘርፉም በቆዳ ኢንዱስትሪ ዘርፍም ተተሰማራው የኛ ስራ ጥሬ ቆዳ ለአውሮፓ ገበያ ለውጭ ገበያ ማቅረብ ነው ነው በቃ የኛ ስራ ሄ ነው ብሎ እንደ በቫሉ ቼን ውስጥ የእሱ ድርሻ ሄ ሆነ ብሎ ተቀብሏል። ይሄንን ነው የቀየር ነው። ይሄ ማለት የአስተሳሰብ ለውጥ ነው ያመጣ ነው። ዘገባው እንደሚያመለክተው ከሆነ አፍሪካ ከሌላው የዓለም ክፍል በአሁኑ ጊዜ በፍጥነት የሚያደግ አህጉር ነው። ይሁን እንጂ ድህነት እንደተንሰራፋበት ይገኛል። ዛሬም አፍሪካ ዓለም ከምታመርተው አጠቃላይ ምርት መካከል ድርሻዋ ሶስት በመቶ ብቻ ነው። ስለሆነም ልማት ገና ሩቅ ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።